የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምሯል። እስኪመለስ የቀጠለ ይመስላል። ሁነኛ መልስ ፍለጋው የስልጣንንና የሀብትን ክፍፍል ወደ ጎን አድርጎ ለህልውና ትንቅነቅ የተገባበት ጊዜ ነው። ይሄ ግብ ግብ ተጀምሯል እና ካላወቅንበት ቶሎ በእንጭጩ መፍትሄ ልናገኝለት ካልቻል እየቀጠለ ከሄደ የእንዲያንዳንዳችንን आज की उन्हें हलाय እየገባ ነው። መሰረታዊ ጉዳዮች ሳይወሰኑ ወደ ሁለተኛ ጉዳይ እንድንገባ የሰው የተዋሳብን ስሜትን ትኩረትም እዛ ላይ እንዲሆን ነው። የሀገር ባለቤት ማይሆን የጋራና የግል ጉዳይ ምንነት የጋራ ጉዳዩን እንዴት ማከናወን እንደሚገባን የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን በእነዚህ ላይ ማን ይወጡ የሚለው መሰረታዊ ጉዳይ ነው። በአንድ ሀገር ውስጥ ኢህአደግ አሁን ይህን ነገር ለመፈጸም የሚያስችል ተክለሽውነት ያለው አጋር አጠቃላዊ ሁኔታ አንደኛ ገፊ መጽናትን ነው። ያን ሁላችንም አንደኛ ለእነዚህ ሰዎች ለባለስልጣኖቹ እንደ ዋይንድ በር ወይ መውጫ ነገር እናዘጋጅላቸው ልናገር እኛም ደግሞ እነሱን አኮሞዴት ልናደርግ የምንችለበት ናግባ እንደኛ ማሰባል። የአገር ጉዳይ ዛሬም ያነጋግራል። እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን ዛሬ መነጋገር ለመነጋገር ያህል ብቻም ሳይሆን ለመግባባትና አንዳች ጠቃሚ መላ ለመሻት መንገዱ ተጀምሯል። የዛሬውም የዚሁ አካል ነው። የሁላችንም በሆነች አገር ለሁላችንም የሚበጁ የሕይወት መላዎች የሚሉ ይመስላል የዛሬዎቹ የአገር ጉዳይ ባለተራዎች። በወጋቸው የሰማችኋቸውም ተወያይ እንግዶቻችን ናቸው። ዛሬም ተገቢ ቦታ በተያዘለት ውይይት ጠብቋቸው። የአዲስ አበባው ሌላ የመጽሔት ወግ መስኮት ሲከፈት ስለ ነፋስ ምን አልከኝ አዲሱ ነፋሳ ይጣል ሽዋ ደኔ ይላል ንጉሴ። ዛሬ ፈጠን እንድንል የሚጣራ ይመስላል። እንዳይደርስብና ወይስ እንድንደርስበት ለሁለቱም ይሆናል፣ አዲሱ እንዳለንበት ቦታ። እናም የፕሮግራም ቅምሻ ዝርዝሩን ማስተዋወቁን ለጊዜው ገታ አድርገን ፈጠን ብለን ካለምንበት እንድንደርስ ይመስላል ነገር። አሁን ሰላምታውን እናስቀድማለን። ጤና ይስጥልን። እንደምን አመሻችሁ? እንደምን ሰነበታችሁ? ክቡራንና ክቡራት ከሁድ ታሳ 8 2010 ዓ ዝግጅቶቻችን ጋር የፕሮግራም አቀናባሪያችንን ንጉሡ ታምሬን ይዘን አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ የሰዓቱን ያለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ነኝ። ሙስና አለ የሚለውን ስጋት ተከትሎ የዩናይትድ ስቴትስ ለጦር ኃይሎቻችን ለአብዛኛው ክፍል የምትሰጠውን እርዳታ ለአጭር ጊዜ እንድታቋርጥ መንግስታችን ጠይቋል ሲሉ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ኸይር ተናገሩ። ግልጽነትና ተጠያቂነትን ለማሻሻል ነው ብለዋል። ኬር ሞቃዲሾ ውስጥ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስን ሙስና ስጋት ውስጥ የከተቷት የቀድሞዎቹ የሀገራችን መንግስታት ናቸው ሲሉ ወንጅለዋል። ሶማሊያ በግልጽነት መርህ መተዳደር እንዳለባት መንግስታችን ስራውን ከጀመረበት ጊዜ አንስቶ ያመነበት ጉዳይ ነው ያሉት ጠቅላይ ሚኒስትሩ ይህንኑ ለማረጋገጥ እርዳታው መቋረጥ እንዳለበት የእኛም የዩናይትድ ስቴትስን መንግስት ተስማምተውበት ቆይተዋል ብለዋል። የደቡብ አፍሪቃ ገዢው ፓርቲ ኤንሲ ተወካዮች የፓርቲውን ቀጣይ መሪ ለመምረጥ ታድመዋል። ምርጫው በሀገሪቱ የድህር አፓርታይድ ታሪክ ወሳኝ ምዕራፍ እንደሚሆን ተገልጧል። በበርካታ የሙስና ቅሌት ክሶች የተነሳ ከፓርቲው መሪነት የሚሰናበቱትን ፕሬዚደንት ጄኮብ ዙማን ለመተካት አምስት ሺህ አባላት ድምጽ ይሰጣሉ። የሀገሪቱ ምክትል ፕሬዚደንት ራማፖሳ እና የፓርቲው ጠንካራ አባል የሆኑትና ከፍተኛ የዲፕሎማሲ ተመክሮ ያላቸው ላሚኒ ዙማ ሊወዳደሩ በይፋ ቀርበዋል። በቀጣዩ ሳምንት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ኢየሩሳሌምን ሲጎበኙ በቁጣ የተቃውሞ ሰልፍ እንውጣ ሲል የፍልስጤሙ መሪ መሀሙድ አባስ የፖለቲካ ፓርቲ ጥሪ አቀረበ። ፋታ ትናንት ባወጣው መግለጫ ምክትል ፕሬዚደንት ማይክ ፔንስ ረቡዕ ዕለት ሲገቡ ማለት ለጉብኝታቸው ሲገቡ ኢየሩሳሌምና ጥንታዊዋ ከተማ መግቢያዎች ላይ በቁጣ ለተቃውሞ እንውጣ ሲል ነው ጥሪ ያደረገው። ፕሬዚደንት ዶናልድ ትራምፕ ያደረጉትንም ውሳኔ እንቃወም ብሏል። ይህ በዚህ እንዳለ ግብጽ በተባበሩት መንግስታት የኢየሩሳሌምን ሕጋዊ ይዞታ የሚመለከት ማናቸውንም ውሳኔ ውድቅ የሚያደርግ ረቂቅ ውሳኔ በጸጥታ ምክር ቤቱ አባላት አሰራጭታለች። በቀጣዩ ሳምንት ድምፅ ይሰጥበታል ተብሎ ይጠበቃል። በመንግስታቱ ድርጅት የእስራኤል አምባሳደር ዳኒ ዳንን ግብጽ ያቀረበችውን ውሳኔ አውግዘዋል። ደቡብ ምዕራብ ፓኪስታን ኬታ ከተማ ውስጥ በከባዱ የታጠቁ አጥፍቶ ጠፊዎች ምዕመናን በበዙበት አንድ ቤተ ክርስቲያን ላይ ቦንብ ፈንድተው ቢያንስ ዘጠኝ ሰው ገደሉ። በሀገሪቱ የህዳጣኑ የክርስትና እምነት ተከታዮች ቤተል ሜቶዲስት ቤተ ክርስቲያን ላይ ነው ጥቃቱ የደረሰው። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ለጥቃቱ ኃላፊ ነኝ ብለዋል። የአውስትሬሊያ ባለስልጣናት አንድ የደቡብ ኮሪያ ተወላጅ በቁጥጥር ስር አውለን ለሰሜን ኮሪያ በኢኮኖሚ ጉዳዮች ሲሰልል ተገኝቷል የሚል በሚል ወንጀል ክስ መስርተናል ሲሉ አስታወቁ። የአውስትሬሊያ ዜግነት የወሰደው ቻን ሃን ቾይ ለበርካታ ዓመታት በኖረባት ሲድኒ ከተማ ውስጥ ትናንት ቅዳሜ መታሰሩን ነው ባለስልጣናቱ ያስታወቁት። ቾይ በገፍ አውዳሚ የጦር መሳሪያዎችን ጨምሮ በድብቅ በተንቀሳቀሰበት ተግባር ቢሳካለት ኖሮ ለሰሜን ኮሪያ በብዙ አስር ሚሊዮን ዶላሮች የሚቆጠር ገቢ ሊያስገኝ ይችል ነበር ተብሏል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። የግድግዳው ሰዓት የግድግዳው ሰዓት ከቆመ ቆይቷል። ጌጥ እንደሆን እንጂ ጊዜን ማብሰር ትቷል። አይተ ነው ባናም ነው እውነት የለበትም ዋሽቷል። ያለው ማን ነው? ጨልሞ እስኪ ነጋ ነግቶም እስኪ ጨልም ሁለቴ ልክ ነው። ፍቅርና ጃዝ ግጥምና ዜማ እንዲህ ካራራ ቀን ናይ ፍቅርን በዛ አንድ ቀን ያውም አርብ ማታ ልክ በለት ቀን በሰላሳ ዲናር ክርስቶስ ይስጠቀል በተተረተረው መልክ በዛ ዘልቀሽ መቅደሱ ጠብቂ ሰላሳ ብር ይዘሽ በዲናር ለሸኘው ለዚያ ለንጉሡ ሰላሳ ነው መግቢያው የቤተ መቅደሱ ከጎለጎታ ላይ የመዋደድ ልዑል የመዋደድ ጌታ እርቃኑን ተሰጥቷል። እዚህ የፍቅር ፀሐይ በጃዝ ተሸፋፍኖ ኩልል ብሎ ወጥቷል። አቀንቃኝ በሌለው በዚህ በጃዝ ዓለም መሳሪያ ያልያዘ ሙዚቀኛ የለም። ጊታሩ ይጮኋል። ጊታር የያዘውም በልህ ጥርሱ ነክቷል። ከበሮ የያዘው ላቡ በላዩ ላይ እንደ ጉድ ይወርዳል። ልክ እንደ ጥሩ ሴት ስድስት አንቡድ ጥዷል። ታክስፎን የያዘው አይኖቹን ጨፍኖ ትከሻውን ሰብቆ የለም ቅድም ሄዷል በትንፋሹ ዘልቆ ያው ልሽ እዚያ ጋር ኪቦርዱን የያዘ አይኑን ግራና ቀኝ እዚያ ቅበጠበጠ፣ አየሽ። እንደየተሰማው፣ እንደየህመሙ ሁሉም የሚያወጣው ጃግ ነው ድምር ስሙ። ግጥምና ዜማ እንዲህ ካራራ ቀን ነይ ፍቅርን በጃዝ ዝጋብ ዝሻንጥቀኝ ምጥን ግጥም ላፍ የምጥም እንዳንል ሁለት ናቸውና፣ የዛሬዎቹ የተመጠኑ ላፍ የሚጥሙ ማለት ሳይኖርብን አይቅርም። አዲሱ ጥቂት ግጥም ላፍ የምጥም ነበር የሚባለው ድሮ ለሁሉም የመጀመሪያዋ የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች። ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው። ሁለተኛዋ የወጣቷ ገጣሚ የምልኢቲ ክሪዮስ ናት። ዮናስንና ምልኢቲን ለሳምንቱ ምርጦች ለግጥሞቻቸው እናመሰግናለን። እና የምሽቱ ቀዳሚ ዜማ

ያየሁ ደምሴን ስለ ውብ ዜማው፣ ዜማ ውብ ይባላል፣ በተለይ እንደዚህ የምር ውብ ሲሆን። ብዙ አየሁ እናመሰግናለን። አድማጮች፣ ወደ ቀዳሚው ቅንብር ነው የምንሻገረው። አንድ ዓመት ተኩል የዘለቀው ልዩ ቅንብራችን የአገር ጉዳይ ዛሬም በመግቢያው እንዳስተዋወቅ ነው ተገቢ ቦታ ተይዞለታል። የት ነው ያለነው? ኧረ ለመሆኑ ወደ የትስ እያመራን ይሆን? ስንል ጠይቀን ሁነኛ መልስ ፍለጋው ያሳስባሉና ያነጋግራሉ በተባሉና በአገር ጉዳይ ላይ የተለጣጠሩ ጭብጦች ዙሪያ የተያዘው ወግ ዛሬም ቀጥሏል። እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን መነጋገር ለመነጋገር ያህል ብቻም ሳይሆን ለመግባባትና አንዳች ጠቃሚ መላ ለመሻት አሁን እንደ ብዙዎቹ ተስፋ ንግግርና ውይይቱ ሲሻም ክርክርን ሊያክል ይችላል፣ በየቦታው ተጀምሯል። በቅርቡ ሰማያዊ ፓርቲ አዲስ አበባ ላይ ያዘጋጀው ሕዝባዊ የውይይት መድረክ ከዚህ የሚካተት ሆኖ አግኝተነዋል። ይህንንም መነሻ በማድረግ ሶስት እንግዶች ጋብዘናል። የሁላችንም በሆነች አገር ለሁላችንም የሚበጁ የህይወት መላዎች የሚሉ ይመስላል። የዛሬዎቹ የአገር ጉዳይ ባለተራዎች በወጋቸው ምን ይደረግ ለሚለው ነገር እና የራሳችንን ሰውነት ተክለ ደን ከሰዎች ጋር ለመተባበር ለመነጋገር ከማንም ጋር ወያኔም ጋር ለመነጋገር ዝግጁ መሆን አለብን ይሄ ጎሰኛነት አንተ ምንትሴና አንተ ምንትሴና መባባል የትም አያደርስንም ወደኋላ ነው የሚወስደን ምንድነው ህዝቡ ልብ ውስጥ ያለው ምንድነው ሸማቹ ህብረተሰቡ ልብ ውስጥ ያለው አሁን ስለ ሰፊ ፖለቲካ እንደ ሀገሩ ሁኔታ ይለያያል፣ ግንዛቤውም ይለያያል። አሁን ዋናው ነገር ህዝብ ምን እያለ ነው፣ ስለ ፖለቲካው ሳይሆን ስለ ኑሮ ምን እያለ ነው፣ ምንድን ነው እየጎዳ ያለው፣ ምንድን ነው እያሳሰበ ያለው። ይሄንን አርቲኩሌት ማድረግ ከተቻለ ሌቨሬጅ መፍጠር ይቻላል። የሰማያዊ ፓርቲ ባዘጋጀው ህዝባዊ የውይይት መድረክ የመጀመሪያ ሳምንት ዝግጅት ከተሰሙ ድምጾች የተወሰኑትን በማስቀደም ነበር የጀመር ነው። አሁን በቀጥታ ወደ ውይይቱ እንገባለን። እንግዶቻችን ፕሮፌሰር መስፍን ወልደ ማርያም አንጋፋ ምሁርና በኢትዮጵያ ጉዳዮች ላይ ለረጅም ዓመታት በመጻፍ በተለያዩ ጊዜያት በሚዘጋጁ መድረኮች ላይ በውይይት በመሳተፍ እና ሌሎችንም በማበረታታት ጭምር ይታወቃሉ። በዚህ የአገር ጉዳይ ዝግጅታችን ከአንድ ዓመት ተኩል በፊት በጅማሬው ከተሳተፉ እንግዶቻችን አንዱ ነዎት። መልሰን አግኝተነውታል። አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማማ አባቡልጉ ጠበቃና የህግ አማካሪ። እንግዶች የሁላችሁንም ለጊዜያቸው አመሰግናለሁ። መነሻ የሆነን ሰማያዊ ፓርቲ ሰሞኑን እያካሄደ ያለው ስነ ስርአት ብዙዎችን ለማነጋገር የታሰበ እንደሆነ ነው የተረዳ ነው። እስኪ መንደርደሪያውን ከዝግጅቱ ምንነት እንነሳ። የዚህን ዝግጅት መሰረቱን ለምን እንደተዘጋጀ አቶ ጌታነህ እርሶ ቢያስረዱን ባጭሩ አመሰግናለሁ። አቶ አሉላ ይህ ዝግጅት ኢትዮጵያን ማለት አደጋት የሚለውን ሰማያዊ ፓርቲ ማዘጋጀት ዋነኝነት ያስፈለገው እንግዲህ እንደሚታወቀው አሁን ላይ በሀገሪቱ ውስጥ በተለያየ አካባቢ የተለያዩ ዝግጅቶች የተነሱ ሀገር ከቴማዊ በተለየ መልኩ ከፍተኛ ስጋት ላይ ነው የምትገኘው እና ይህ አሁን እየተከሰተ ያለውን ስጋት እያንዳንዱ ዜጋ የተማረውም በእድሜ መንጋፋ የተለያዩ እንግስቶች የሚሳተፍ ወጣቱም የህብረተሰብ ክፍል

እንዲሁም ሌሎች የህብረተሰብ ክፍሎች በዛ አዳራሽ ላይ ተገኝተው ውይይት አድርገዋል። አሁን ቀጣይ የሚሆነው ደግሞ እና የተለያዩ ሚና ማዝል ፖለቲካ ውስጥ የሚሳተፉ ሰዎች በተለይ ጎሳን መሰረት አድርጎ ኢትዮጵያ ውስጥ የተቋቋመው የፌዴራል አወቃቀር አንዱ ሰበብ ነው እና ለቪትነት ምንድን ነው መልኩ እንዴት ማድረግ ይላል ይለያዙ ይቻል ቀጥሎት ፕሮግራሞች ላይ ደግሞ የሃይማኖት ተቋማት ሲቪል ተቋማት እንዲህ ሀገርን ለመታደግ ዙሪያ ላይ ሚናቸው ምን እንደሆነ ማህበረሰቡን ለማሳወቅ ነሱ ሮላቸውን በአግባቡ እንዲረዱ ለማስቻል እንዲቻል ኢኒሽቲቭን ወስዶ ሰማያዊ እንግዲህ የመጀመሪያው ይሄ ነው። በአጠቃላይ መልኩ ሀገርን ለመታደግ ሰላም ለማምጣት ሰማያዊ እንደ ፖለቲካ ተቋም እንደዚሁም እንደ ሀገር ዜጋም ጭምር ለሚከሰተውን ነገር ምን በማድረግ ማስፈን እንችላለን የሚለው ላይ መሰረት በማድረግ ነው ዝግጅት መልካም አቶ ጌታ ና አመሰግናለሁ። ፕሮፌሰር መስፍን ወልደ ማርያም፣ ይሄ ፕሮግራም ገና ከጀምሩ ከአንድ አመት ተኩል በፊት መሰል የውጥረት ሁኔታ በሰፈነበት ጊዜ ከውጥረቱና ከግጭቶቹ ባሻገር መመልከት የሚያስችሉ ሀሳቦችን እንዲፈነጥቁ ነበር የጋበዝኖት በጊዜው ይሁን እንጂ ያ ሁኔታ ሂደት መለስ እያለ አሁንም በዚያው መሰል ውጥረት ውስጥ ነው አገር የምትገኘው። እንዲህ ለተራዘመ ጊዜ በውጥረት ውስጥ አገር መቆየቷ በራሱ ምን አይነት ዘላቂ ችግር ያስከትላል ይላሉ? ዘላቂ መፍትሄ ለማግኘት ሁነኛ መንገድ ወይም ሁነኛ ፍንጫ ለመታየቱ የሚያስከትለውን ጣጣን መርምር። ፕሮፌሰር መስፍን የኢትዮጵያ ሕዝብ ትዕግስት አለው፣ ጣም ይታገሳል ነው ይህ አንዳንዶች እንደሚሉት እንደው ልዩ ስጦታ ነው ለሕዝቡ እንደ ላይ ባጠቃላይ የተሰጠ ይመስላል አሁን ግን ያለንበት ሁኔታ የእያንዳንዱም ሰው እያንዳንዱን ኢትዮጵያዊ ማለት ነው የህዝቡን በአጠቃላይ የአገዛዙን ባለስልጣኖች፣ የአገንም ህሉና ፈተና ውስጥ ያስገባ እና የስልጣንንና የሀብትን ክፍፍል ወደ ጎን አድርጎ ለህልውና ትንቅንቅ የተገባበት ጊዜ ነው። ይሄ ግብግብ ተጀምሯል አልተጀመረም ማለት አይቻልም። እና ካላወቅንበት ካልተጠነቀቅን ቶሎ በእንጭጩ መፍትሄ ልናገኝለት ካልቻልም እየቀጠለ ከሄደ የኢትዮጵያ ሁኔታ፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ህልውና፣ የእያንዳንዳችንን ህልውና በጣም አስቂ ሁኔታ ላይ እየገባ ነው። ለዚህ ነው የኢትዮጵያ ህዝብ በሙሉ ባለስልጣን የሆኑትም ሁሉ ተርተው መፍትሄ ለማግኘት መሞከር አለባቸው የምለው። መልካም ፕሮፌሰር መስፍን ውይይቱ ስለሚያሳስቡ ጉዳዮች ሰዓቱ ከመርፈዱ በፊት አሁን ሊደረጉ የሚችሉ ተጨባጭ እርምጃዎች ቀደም ለህልውና የሚደረግ ትንቅንቅ ካላወቅንበት አደጋ የሚያስከትል ብለውታል። ያን ከወዲሁ ለመታደግ የሚያስችል ሁሉም ሊያደርጋቸው በሚችላቸው ጉዳዮች ላይ በየቤቱ እንዲነጋገር ነው የዚህ ፕሮግራም አላማ። ወደ አቶ ተማም ከመሻገሬ በፊት ከዚህ ቀደምም ቀደም ብዬ እንደጠቀስኩት በመግቢያው ውስጥን መመርመር የሚያስችሉ መሰል ሀሳቦችን ፈንጥቀዋል፣ በስልጣን ላይ ያሉትን ሀይሎች ጨምሮ ይሄ ለህልውና የሚደረገው ትንቅንቅ ጀምሯል ያሉት፣ አደጋው እንዳለ ሆኖ የሚፈለገው ነገር ካልተደረገ የሚመጣው ጣጣ እንዳለ ሆኖ በግለሰቦች ደረጃ ሊደረጉ የሚችሉ ሀሳቦችን እስኪ መመልከትን ሞክር። በውይይቱ ላይ እንዳነሱት ግለሰቦች፣ ለእኔ ሁልጊዜም እንደምለው ጥላቻ ስሜት፣ የመናናቅ ስሜት፣ ለመነጋገር አለመፈለግ፣ እነዚህን ሁሉ አስወግደን ይህ ይደርሳል ለሁሉም በደህና በሰላም በፍቅር ለመወያየት ለመወቃቀስ ይቻላል። አሁን ግን ከውስጣችን ያለውን በውስጣችን ያደገውን ጥላቻ ነቅለን ራስ መጽዳት ያለብን ይመስለኛል ሁላችንም ከላይም ከታችም ይሄ ጽዳት ካልተደረገ ይሄ መንፈስ የፍቅር የመስማማት አብሮ ለመሄድ እጅ ለእጅ ተያይዞ ውሳኔ ካልተደረገ ውስጣችን ቆሽሾ ውስጣችን ተበላሽቶ አብረን መቀጠል በፍጹም አንችልም። እና እያንዳንዱ ሰው የራሱን ውስጥ የራሱን ውስጡን ነፍሱን መመርመር አለበት፣ ማጽዳት አለበት። ራሱን መመርመር አለበት ማጽዳት አለበት ብለዋል ፕሮፌሰር መስፍን። በዚህ ሰዓት ፕሮግራማችን የሚከታተሉ በዜጎች ድርሻ እንኳን ሊደረግ የሚችሉትን ነገሮች እንዲመለከቱ እድል እንደሚሰጥ ተስፋ እናደርጋለን። በኃይል ላይ ያሉት በስልጣን ላይ ያሉት ለነኚህ እርምጃዎች ወሳኝ ሚና ሊጫወቱ የሚችሉት ምን ማድረግ አለባቸው የሚለውን በዝርዝር እንመለከታለን። አቶ ተማም ወደ እርስዎ ልሻገር። ጠበቃና የህግ አማካሪ ኖት። ግጭቶች በታዩባቸው ጭምር የፖለቲካ ተዋናዮች የሆኑ በሀገሪቱ በህጋዊ መሰረት የሚደረጉ የፖለቲካ እንቅስቃሴዎች የሚሳተፉ ተወንጅሎ በተከሰሱባቸው ወቅት ለረጅም ዓመታት በተከላካይ ጠበቃነት ቀርቦ ያውቃሉ። ዛሬም የዛ የፖለቲካ ትርምስ አልወጣምና ዛሬ የሚታየውን በተለይ ፖለቲካውንና በፖለቲካ ውስጥ ተዋናይ የሆኑ ግለሰቦች ዛሬ ከሚገጥሟቸው ወይም በስር ላይ በመሆናቸው ሰዎች በቅዋም የሚነሱበትን ሁኔታ ጨምሮ እስኪ ከሕግም አንጻር ሊፈጠሩ ሊደረጉ ከሚችሉ አማራጮችም አንጻር እንዴት ይገመገሙታል? አመሰግናለሁ። ይሄ እናንተ እያዘጋጃቸው ያላችሁት የሀገር ጉዳይ የሚለው ፕሮግራም ጥሩ ርዕስ ያለው ጉዳይ ነው። በሕግ ቋንቋ ተቋሚዎች ከዜጎች ላይ ሀገር የሚቀሙት እንግዲህ ያው የሀገር ጉዳይ የሁሉም ጉዳይ እንዳይሆን በማድረግ ነው። የተወሰኑ ምርጦች ብቻ ጉዳይ እንዲሆን በማድረግ ነው። እና መሰረታዊ ጉዳዮች ሳይወሰኑ ወደ ሁለተኛ ጉዳይ እንድንገባ የሰው ሀሳብን፣ ስሜትን፣ ትኩረትም እዛ ላይ እንዲሆን ነው። እንግዲህ መሰረታዊ ጉዳይ የሚባሉ የሀገር ባለቤት ማይሆን የጋራና የግል ጉዳይ ምንነት፣ የጋራ ጉዳዩን እንዴት መከናወን እንደሚገባን፣ የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን በእነዚህ ላይ ማን ይወ የሚለው መሰረታዊ ጉዳይ ነው። በአንድ ሀገር ውስጥ ምን ማለት ነው፣ ሀገሩ ቋሚ ባለቤት ያስፈልገዋል። እንግዲህ በጽንሰ ሀሳብ ደረጃ እውነቱም ቋሚ የሆነው ህዝብ ነው። ስለዚህ ህዝቡ የሀገሩ ባለቤት በማድረግ ነው አንድ ነገር መጀመር ያለበት። በአንድ ሀገር ውስጥ ኢብን በዛ መልኩ ባይጀመር እንኳን ወደዛ ነው ማደግ ያለበት። የህዝብ የሆነ ህገ መንግስት ኖሮ በዛ መሰረት የቆመ ስርዓት፣ በዛ መሰረት የቆመ ተቋም፣ በዛ መሰረት የቆመ መንግስት መኖር አለበት። ስለዚህ የኢትዮጵያ መሰረታዊ ነገር ከዛ የሚነሳ ነው። አሁን የህዝቡም እንግዲህ ህጋዊና ትክክለኛ የልግሌ ጥያቄ የሚባለው ወደ እነዚህ የሚወስደው ነው። አሁን የናንተንም ፕሮግራም ወደ ነጻነት የሚወስድ ፕሮግራም አይነት አድርጌ ነው የሚወስደው። ምክንያቱም የሀገር ጉዳይ የሁሉም ጉዳይ በሚሆንበት ጊዜ፣ ህዝቡ በአገሩ ሀብትና እድል ላይ ያለውን መርት በሚጠይቅበት ጊዜ፣ እነዚህ የማንኛው ከጫፍ እስከ ጫፍ ያለው የህዝብ ጥቅም አንድ መሆኑን ፍላጎቱም አንድ መሆኑን በዚህ ረገድ ማለት ነው የሀገሪቷ ጉዳይ ጋር አታፋይ ሆኖ ተወስዶ እንቅስቃሴ በሚጀመርበት መልኩ ነገሮች ተስተካክሎ እንዲሄዱ የመቀየጥያ ደወል ይመስለኛል። አሁን ያለው የህዝብ መነቃቃት የመብት ጥያቄውም ደግሞ እየተደረገ ያለው ኢትዮጵያን አሁን ከገባችበት ከገባችበት ከተባለ እንግዲህ አሁን ገባችበት የሚባለውን ነገር እኔ በእርግጥ እንግዲህ እንደዛ ነው ብዬ ማለት አልችልም። ግን ህዝቡ መነቃቃት እያሳየ ነው። እነዚህ መነቃቃቱ የነገሮች መገለባበጥ የፈጠረው ነው ወይም ነገሮች ትክክለኛ ተገቢ ቦታቸው ባለመመለሳቸው ከመሀል ተቆርጦ በመጀመራቸው የመጣ ጉዳይ ስለሆነ ወደዛ በመመለስ ብቻ መፍትሔ ይመጣለት የሚችል ነው ብዬ ነው የማምነው። መልካም ዝርዝሮችን እንመለከታለን። የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም የዚህ ፕሮግራምም መሰረታዊ ዓላማ የሁሉም የሆነች ሀገር የምትኖርበት ላይ የሀሳብ ልዩነት ያላቸውን ጭምር እንዲወያዩ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነውና ከዚህ በቀጥታ ወደ አቶ ጌታነት ልንጠቅ። አቶ ጌታነ፣ አሁን የምታካሄዱት ውይይት የሀሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሀሳብ ልውውጥ ከአደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችሁ? የጋራ ሀገራችን የጋራ ቤታችን ናት፣ መጪው አደጋ መከላከል የምንችለው ከተነጋገርን ከተወያየ ነው የሚለውን ስሜት ምን ያህል ተስፋ ሰጥቷችኋል? አድማጮች በአገር ጉዳይ ልዩ ቅንብር ከሦስቱ እንግዶቻችን ጋር የያዝነውን ወግ ጀምር አደረግ እንጂ ያልቋጨንም። በቀጣዩ ሳምንት ቀናት ተከታዩን ይዘን እንመለሳለን። ለአሁኑ ግን እንግዶቻችንን ፕሮፌሰር መስፍን ወልደ ማርያምን አቶ ጌታነ ባልቻንና አቶ ትማም አባ ቡልጉን ለጊዜያቸው አመሰግናለሁ። እግዜርስ the I'm so አሁን የአዲስ አበባ መስኮት ሊከፈት ነው። አቤት ንፋሱ ገፍትሮ ሊጥለን ነው። ስለ ንፋስ ነው ዛሬ ያለ ንፋስ ወደፈለገበት ሊወስድ ይችላልና፣ የትኛው ንፋስ ነው? ስለምንድን ነው ከንጉሴ መስማል ሊኖርብን ነው? ንፋስ አወዛውዞ ይጣልሽ ወደ እኔ፣ ጥሩ ነገር ነው። ልክ ዛሬ ስምንት ቀን ሆነው ወርሃ ታኅሳስም ከባተ የኔም መስኮት ተከፈተ። ልጆች ሆነን ገና ምኑንም ሳናውቀው የሰርግ ዘፈን መጫወት እንወድ ነበር። ولا بي ولا بي نيمار ربي ولا بي ولا بي نيمار ربي لبني لبني لبني لبني لبني لبني لبني لبني نفاسا وزاوزو لبني لبني ስለ ሰርግ ሳይሆን ዛሬ ወቅቱም አይደለምና ስለ ነፋስ ላጫውታችሁ ፈልጌ ነው። ለበኒ ለበኒ ለበኒ ለበኒ ለበኒ ለበኒ የዛሬ እንግዳይና በትዝታ የማስታውሰው ዳዊት ይባላል። በቅጽል ስሙ ዳዊት ነፋስ። ዳዊት ነፋስ አዲስ አበባ ስታዲየም ዙሪያ ይታወቃል የስፖርት ደጋፊዎች ሁሉ የሁሉም ቡድኖች ዳዊትን ያውቁታል ዳዊት ነፋስ ይሉታል እሱ ግን የቅዱስ ጊዮርጊስ ቡድን ደጋፊ ነው የቅዱስ ጊዮርጊስ ቡድንን አርማ ከራስ ጸጉሩ እስከ እግር ጥፍሩ ለብሶ ባርኔጣውን አድርጎ ኳስ ጨዋታ ባለባቸው ቀኖች ሁሉ የስታዲየሙን ዙሪያ ከጥርኝ ሆቴል ተነስቶ መልሶ ጥርኝ ሆቴል ድረስ እየተመላለሰ የስፖርት ደጋፊዎችን ያዝናናል ዞሮ ዞሮ ግን እሱ እዛው ጊዮርጊስ ቡድን ላይ ነው ያለው ደጋፊነቱ። ዳዊት ይጫወታል፣ ይናገራል። እናሸንፋለን፣ እንረታለን፣ ድል አድርገን እንገባለን፣ የዘንድሮ ዋንጫ የኛ ነው፣ ይሄን ያህል ግብ እናገባለን። አቤት ዳዊት ነፋስ ይናገራል፣ ብዙ ይናገራል። ደግነቱ ድምፁ ብዙ አይሰማም፣ ደካማ ነው። አንዳንድ ጊዜ ግን እንደ ቆጣ ሲል የጮኸ እንደሆነ ትንሽ ይሰማል። ዳዊት ነፋስ በእግሩ ወደ ላይ እየዘለለ አንዳንዴም እየደነሰ እየጨፈረ እስክስ እያለ በየግሮሰሪዎቹ በየሆቴሎቹ እየገባ ደጋፊዎቹን ሁሉ ከጨዋታ በፊት ያዝናና ነበርና በጣም ይታወቃል ዳዊት ነፋስ። ዳዊት ነፋስን ያነሳሁት እሱ ምክንያት ሆነኝና ይህ አሁን የያዝነው የመጸው ወቅት የነፋስ ባህሪ የሚሰለጥንበት በመሆኑ ዛሬ ስለ ነፋስ ላጫውታችሁ ፈልጌ ነው። ዳዊትን ዳዊት ነፋስ እያልኩ ያነሳሁት ያሳዝናል። ዳዊት ነፋስ ዛሬ በሕይወት የለም። የዛሬውን የስፖርታዊ ጨዋነት መጓደል ዳዊት ቢያይ ኖሮ ምን ይል ነበር? ምን አይነት ዜማ፣ ምን አይነት ጨዋታ፣ ምን አይነት ንግግር ያፈልቅ ነበር እያልኩ አስባለሁ። እስቲ እንግዲህ ወደ ነፋስ መለስ ስንበልና ለኢትዮጵያ ታሪኳ ነው መልኳ የተሰኘው መጽሐፍ ነፋስን በብዙ መልኩ ይዘረዝረዋል። ለምሳሌ ሲልቢባ የሚባል ነፋስ አለ። ሲልቢባ ማለት ልክስክስ ነፋስ ማለት ነው። ከዛ አውሎ ነፋስ ነው ብዙዎቻችን የምናውቀው፣ ይህ ደግሞ ጥቅል ነፋስ በመባል ይታወቃል። የዩሪክ አሲድ ሰዎች ለነፋስም እሪህ አለው ባትሉ፣ ለበሽታ መከሰት ብዙ ጊዜ ምክንያት የሆነ እሪህ የሚባል ነፋስም አለ። በጣም የበረታውና ያየለው ነፋስ ደግሞ ጠሮ የሚባለው ነፋስ ነው። ባህር የሚያናውጥ መርከብ የሚገለብጥ ነው ጠሮ ነፋስ። የምረትና የማዕት ነፋስም አለ። ለመሆኑ ነፋስ ለገበሬው ምንድን ነው? ጠቃሚነቱ ይበልጣል። እህልን ተገልበው ማበጠሪያችን ነው ግርድ ና ገለባውም ደግሞ የሚለይበት ደረጃ ይደረሳል። ገበሬ በአሁኑ ወቅት አይደለም ሰውም ማናገር ቀና ብሎ እንኳ ሰውም ለማያትም የሚቸግርበት ሰዓት ነው የአዝመራ ወቅት ነው እና ንፋስ በጣም ጠቃሚ ነው ጉዳትም ቢኖረው ቤቱን የሰጡን አቶ አርጋው ኃይለ መስቀል ናቸው። ሌላው ገበሬ ደግሞ የሸዋ መኮንን ስሻህ ነው። ንፋስ የሚጠቅመን በታህሳስ ነው። ከዚያ ወዲህ የነፈሰው ንፋስ እህል ቀጭጭብናል፣ ብርድ ይመጣብናል፣ ብዙ አንፈቅደውም። ለገበሬ ተፈላጊ አይደለም። ስለዚህ ታህሳስ፣ ጥር፣ የካቲት የማምረሻ ሰዓት ስለሆነ ንፋስ በመጠኑ ተፈላጊ ነው የሚል ነው ማስቀመጥ ስምንትም ከዚያም በላይ ከአንበታችን እየሆንን እስከ ስምንት ሰዓት ድረስ አጨዳ ላይ ነው የምናድረው። እኔ አዎ። ለምን? የአዝመራ ችኮላ፣ ዝናብ እንዳይመጣ ከዝናብ ለማሸሽ ለመጠንቀቅ ተብሎ ነዋል። በባትሪ ነው የምናሄደው። በባትሪ ይሰበሰባል፣ ገሚሱ ይጎጫል። አመሰግናለሁ አቶ የሸዋ መኮንን ሲሻህ፣ አቶ አርጋውንም ጨምሬ በሉ። እንግዲህ የዛሬ ፕሮግራም እዚህ ላይ ይፈጽማለሁ። የዛሬ 15 ቀን እንገናኝ። ደህና ሁኑ። አዲሱ ጥያቄ ልትጠየቅ ነው። ጠይቅ።

የንባብ ፍጥነት ብትል በጣም ፍጥነታቸው አስገራሚ የሆኑ አንባቢዎች አሁን፣ ስም መጥራት ባያስፈልገኝም ከላይ እስከታች ገጽ እንዲ አየት ታድርገው አንበብ ደግሞ ገለጥ ያደርጋሉ። ከላይ እስከታች አየት እንዲህ ፍጥነት ያላቸው አንባቢያን አለ። አዲሱ ሌላ ቦታ ይወስድንና ከእንግዳችን እንዳንነጥቅ ሰዓት እንዳንቀማ እንጂ ባጭሩ ያልከውን ለማጉላት አንድ ሁለት ነገር ልበል። አንደኛ ይሄ የንባብ ፍጥነት እንደ ጥበብም ልክ አሁን አንተ እንደገለጽከው ፎቶግራፊክ የሆነ በአንድ ጊዜ አየት አድርጎ ብድግ የሚደረግበት አይነ አደራረግ ፈጣን ንባብ እንደ ትምህርትም ለብዙ ነገር ይረዳልና፣ ታዲያ ወደ ወጋችን ስንመለስ በንባብ እንኳን አንድ መጽሐፍ ይዘው ሰዎች ብዙ ጊዜ የሚቆዩትን ያህል ወዳጃችን ለመጽሐፉም ጊዜ የፈጀበት አይመስልም። ቁጥሩ ምናልባት ካላስደነገጠ ስልሳ ዓመት አልሞላው በፍጹም አለው። የኔ የቅድሞ ንባብ ምን ውስጥ ተመደበች? ይሄ ንባቡን የፍጥነቱን የምናሳምረውን ያህል ታዲያ ቀድም አንተ ለጨዋታ ያደረግከው ስለሆነ ነው። ብዙም ሳን ያለፍ ነው፣ መረዳትም ይፈልጋል ያነበብከውን ውስጥ ማስቀረትህንም ትፈልጋለህ። እና ማንበብ ብቻ ሳይሆን ምን ያህል ተገነዘብ ነው ስላለ፣ አንዳንዴ ደጋግሞ የሚያነቡ ሰዎች ምክንያታዊ ናቸው፣ ጭምቅ ድቅቅ አድርገው የጥናት የሚመስል አይነት ንባብ ያነባሉ። ልብ ወለዱን ሲያነቡ ከታሪኩ ጋር ለመዋሃድ የሚሞክሩ ይመስለኛል። ቶሎ የሚገባውም እና የሚይዝም አለ። ታዲያ የአስራ ሰባት መጽሐፍት ደራሲው እንግዳችን እንዴት አድርጎ እንደተጻፈለት ፍጥነቱ የድርሰት ጥራቱን አውቆ ደርሶበት ይሆን? ይህን ሁሉ እንነጋገራለን። መልካም ነው። ጥሩ ነው። አለማየሁ ማሞ የበርካታ መጽሐፍት ደራሲ በቁጥርም በስምም ለመጥራት የምንቸገር ይመስለኛል። እንዲሁም በጋዜጠኝነት ሙያ ኢትዮጵያ ውስጥ አገልግለህ ነው ወዲህ ወደ ዩናይት ስቴትስ የመጣኸው። ዛሬ ምጥን ነገር ግን በተከታታይ የመጽሐፍትህ ይዘት ላይ የምንነጋገርበትን ወግ እንደው ለመንደርደሪያ እንዲሆነን ነው ኑሮ በአሜሪካ በምክንያት ጎላ ብሎ የሚታይ መጽሐፍህ ይመስለኛል። በርካታ ናቸው ስል ሶስትም አራትም ወይም ብዙ ከዛ ያላለፈ ሊመስል ይችላል እና ለመሆኑ ምን ያህል መጽሐፍት ለንባብ አብቅተሃል? አለማየሁ አመሰግናለሁ። አሉ ለአሜሪካ በኖርኩባቸው አስራ ስድስት ዓመታት የአገር ቤቱን ሳይጨምር አስራ ስድስት መጽሐፍትን አሳትም። ያለው በአማካይ በአመት አንድ ማለት ነው። እንግዲህ ደግሞ ሁለት ሺህ አስራ ስምንት በአውሮፓውያኑ አቆጣጠር እያንኳኳ ስለሆነ እንዲሁ አስራ ሰባተኛውን መጽሐፍ ጨርሼ የአርት ኦቱን ስራ እየሰራው ነው። ስለዚህ መጽሐፍቱ አስራ ስድስት ናቸው ማለት በመግቢያችን ከአዲሱ ጋር እንንደረደራለን። በኋላ ስለምትሰማው እንደምትሰማው አርጌ ላስብ። ምናልባትም ለንባብም እንኳን ገነን ካደረግኩት ጊዜ በማይበቃበት ሁኔታ ውስጥ ነው ለመጻፍ የቻልክ የሚመስለውና አመታቱ እየመሩ ነው። አስራ ስድስት አመታት በአንድ አመት አንድ መጽሐፍ ማሳተም አለብኝ የሚል ቁርጥ ያለ አቋም ላይ ከመድረስህ ነው ወይስ የመጽሐፍቱ ሀሳቦች እየመሩህ ነው? አስራ ስድስቱ ጋር ያደረሱ ሁለቱም ነው አሉላ፣ ሁለቱም ነው። በመጀመሪያ የሚመጡት ሀሳቦች ናቸው። አንድ ምሳሌ ልስጥ። ሁለት ሺ አስራ ስምንት ላይ የማሳትመው መጽሐፍ ውስጥ እናንብብ ብዬ የሰጠሁትን የሴሚናር ወረቀት ሰክስጌው ነበረ እና ከሶስት መቶ ሀምሳ እስከ አራት መቶ ገጽ መሄዱን ሳይ ይሄ እናአንብብ እኮ ራሱን የቻለ ትልቅ ጻፍበት የሚገባ ጉዳይ ነው እና ነጥዬ ላወጣው ይገባል ብዬ አስብ ተመልከት እንግዲህ አሁን የሁለት ሺ አስራ ስምንት የመጽሐፍ እቅድ በአመት አንድ መሆኑ ቀርቶ ወደ ሁለት ዘለለ ማለት ነው። ስለዚህ የሚመሩኝ ሀሳቦቹም ናቸው። አንድ ሁለተኛ፣ እኔ የሚያረኩት ውሳኔ ነው። አንድ ቀን ቁጭ ብዬ ተራ ሂሳብ ሰራው። በአመቱ ሶስት መቶ ስልሳ አምስት ቀናት አሉ። በቀን አንድ ገጽ መጽሐፍ ብችል አንድ ገጽ በአመት ሶስት መቶ ስልሳ አምስት ገጽ ያለው የዳጎሰ መጽሐፍ አሳተምኩ ማለት አይደለም ወይ ብዬ አሰላው። ከዛ ነው ተነስቼ ለራሴ ቃል የገባሁት እና በእርግጥ በየቀኑ መጻፍ ላትችል ትችላለ፣ በተለያየ ምክንያት ግን ስትመጣ ማካካስ ነው። እንደዛ እያደረግኩ በመሄዴ ነው ይህንን አካሄድ መጠበቅ የቻልኩትና ቁጥሮቹም አንገት ለአንገት የተያዙት። መልካም አለማየሁ፣ ገፋ ተደርገው የሚጠየቁ ሁኔታዎችን ያለው አሁን ባነሳቸው ጉዳዮችም ብቻ ቀደም ብዬ እንዳስተዋወቅኩት ይሄ መንደርደሪያ ወግ ነው እና ደግ ደጉን ቀለል ቀለል ያለውን ለአንሳ አስራ ስድስት መጽሐፍ ለመጽሐፍና ወደ አስራ ሰባተኛው ለመሄድ የተንደረደርክበትን ለራስህ የሚያስቀመጥከውን መመሪያ እንበለው እንደ አቋም ቁርጥ አድርግ የወሰድከውን ሀሳብ ነግረህናል። በቀን ውስጥ አንድ መጽሐፍ ምናልባትም ቀላል ሊመስል ይችላል በዛች መንገድ ብቻ ሲታይ ነገር ግን የቤተሰብ ህይወት አለ፣ የአሜሪካን ሀገር ህይወት በራሱ ለመኖር በሚደረጉ ግብግቦች ብቻ አዳጋጅነቱ ብዙ የሚነገርለት ነውና በዚህ ደረጃ ይሄን ሀል ቁጥር ባለው የጽሁፍ ስራ መጠመድ እንዲ ቻልክ ቤተሰባዊ ህይወት ልጆች፣ ቤተሰብ አለ ሆይ እግረ መንገድህን ትነግረናለህ። በአንድ መድረክ ተገኝቼ የቤተሰቦችህን አስተዋጽኦም ስትገልጽ ያደመጥኩበት አጋጣሚ አለ እና አያይዘህ እሱንም ንገረን። አሁንም እንዴት ይቻላል እያልኩህ ነው። መልካም ነው እንግዲህ ተችሎ ያየሁት በሁለት ምክንያቶች ይመስለኛል ግን አስቀድሜ ይሄን ያልከውን ነገር ትንሽ ልንከው። እንደ ማንኛውም የቤተሰብ አስተዳዳሪ የሁለት ልጆች አባት እና ባለትዳር ነኝ። አቅርቦት ይመለከተኛል። ስለዚህ በሳምንት አርባ ሰዓቶች እሰራለሁ። ሙሉ ጊዜ ነው የሚሉት እዚህ ሀገር። እሱ እንደገና እማራለሁ። እርግጥ ለትምህርቴ በአካል ወደ ክፍል መሄድ የለብኝም፣ ሁሉ በድረ ገጽ ነው። ተማሪ ነኝ። ምንድን ነው የምታጠናው? አሁን እያጠናው ያለሁት አጠቃላይ እውቀት ወይም ኢንተርዲሲፕሊናሪ ስተዲስ የሚሉት ነው እና በሚቀጥለው ዓመት መጀመሪያ የመጀመሪያ ዲግሪን አገኛለሁ። ከዛ በኋላ ወደ ሁለተኛው ዲግሪ ስሄድ ግን በአገልግሎትና እና በአመራር ጉዳይ ላይ የሚቀጥለውን ዲግሪ ለመስራት እያሰብኩ ነው፣ ግን ገና አልወሰንኩ። እና እነዚህን ሁሉ ተሸክሜ ነው በተረፉ ሰዓቶች የምጽፈው ከጓደኞቼ ጋር አንዳንዴ የቀኑ ሀያ አራት ሰዓት አልበቃ ካለ ከሚቀጥለው ቀን ተበደረ እያልኩ ቀልዳለ። አካሄዴ እንደዛ ነው እና እንዴት ተቻለ ላልከኝ ግን ዋና ምክንያቶች ብዬ የምላቸው ሁለት ናቸው። አንዱ መጽሐፍ ለአንተ ምንድን ነው? ለአንዳንዶች መጽሐፍ መዝናኛ ነው። ለአንዳንዶች መጽሐፍ ጊዜ ማሳለፊያ ነው። ለአንዳንዶች መጽሐፍ ደግሞ ምን ልስራ ብለው ስራ ሲፈቱ የሚያደርጉት ነገር ነው። ለእኔ ግን መጽሐፍ ጥሪ ነው የህይወት ጥሪ ስለተሰጠኝ መጽሐፍ አለብኝ። ይሄ እንደ መልህቅ የያዘኝ ነገር ነው፣ ይሰመርበት ይገባል። ሁለተኛው ካልኩ ነገሮች አንጻር ማይካደው ረድኤተ እግዚአብሔር ነው። የእግዚአብሔር እጅ በአንተ ላይ ከሌለ እንደዚህ በብዙ መስኮች ውጤታማ ልትሆን አትችልም። ማለት ሙሉ ጊዜ ሰርተ፣ ቤተሰብ አስተዳድረ፣ ትምህርትን ተከታትለ፣ እንደገና በደራሲነት ልትታወቅ አትችልም። ስለዚህ ሁለተኛውና የማይታለፈው ሚስጥር ረድኤተ እግዚአብሔር ነው ብዬ ነው የማስበው። ግርም ነው አለማየሁ፣ የመጽሐፍትህን ገጾች ገለጥ ገለጥ እያደረግን መነጋገር ይጠይቃል። የብዛታቸውን ያህል ይዘቱንም መፈተሽ ይጠይቃል። አድማጮች በዚህ ሰዓት ምናልባትም እንድንጠይቀው፣ እንድንመረምር፣ እንድናነሳ የሚያደርጉት ጉዳይ ይመስለኛል። ለማስተዋወቂያ ያህል ነው የጀመርነውና ትውውቁን፣ እስኪ በርእሶችም እንግፋ የተንኳኳብህ ይመስለኛል። ጊዜ ልስት ግድ የለም እስኪ በርእስም ገፋ እናድርግ የመጽሐፎችን። አንተም ራስህ ለመዘንጋት የምትቃረም መሆኑን ከቃለ ምልሳችን በፊት ገልጸህልኛል። አስራ ስድስት መጽሐፍት ናቸውና እስኪ ዋና ዋን የሚመጡልህ ዋና ማለት ያስቸግራል አስራ ስድስት መጽሐፍት ያንተ ድርሰቶች ናቸውና በርዕስ ደረጃ እንኳን አስተዋወቀ ነው። እሺ ርዕሳቸውን ልናገር፣ ማስታወሻይን አውጥቼ ይዣለሁ። ብዙ ቦታ በቃሌ ልናገር ሞክሬ ሁለቱን ወይም ሶስቱን እየረሳው አንዳቸው እንዳላስቀይም መጠንቀቅ ጀምሬያለሁ። መጽሐፎቼን እንዳታስቀይም ነው የምትለኝ? አዎ መጽሐፎቼ ብዙ ባለመነሳት ቅያሜ እንዳያመጡ እና፣ መልካም ከአንድ እስከ አስራ ስድስት ብጠራቸው፣ አንድ የማዕበል መንገደኞች ሁለት የብርታቱ ሚስጥር፣ ሶስት እና አራት የዘመኑ ሰውና ለተሰጠኝ ዕድሜ ሁለቱም የግጥም ስብስቦች ናቸው። አምስት ቅድስናን መፈለግ ስድስት እነማን ነበሩ ሰባት ያነሳኸው ኑሮ በአሜሪካ ስምንት የህይወቴ ፈርጦች ወይም ክፍል አንድ የህይወቴ ታሪክ ነው። አስር ይቅር በሉኝ አስራ አንድ ምን ልታዘዝ እና ሌሎች ሰባት አጫጭር ታሪኮች አስራ ሁለት የገበታ ወጎች አስራ ሶስት ታላቁ ሩጫ አስራ አራት ልጆች የእግዚአብሔር ስጦታዎች፣ አስራ አምስት የብዕር ትሩፋት የማህበራዊ መገናኛ ብዙሃን ጽሁፎች የስብስብ ነው፣ አስራ ስድስት የንስር መንገድ እና ሌሎችም አጫጭር ታሪኮች የሚሉ ናቸው። ግሩም ነው። አስራ ሶስት ላይ ይመስለኛል ታላቁ ሩጫ ብልሃል። ቶሎ ፈጥኖ ሰው የሚከሰትለት በአዲስ አበባ በየጊዜው የሚደረገው ታላቅ ሩጫ ነው። ምናልባት ከዛ በተለየ ጭብጥ ላይ ያተኮረ ሊሆን ይችላል። አንዳንድ ስራዎችህ መንፈሳዊ ይዘት ያላቸው እምነት ወይም ሃይማኖት ቀመስ ክርስትና እምነትን ቀመስ የሆኑ መጽሐፍት፣ ይመስሉኛል ያነበብኩት የመፈተሽ እድል አይገጠመኝ የተወሰኑትን ብቻ ነው እና እስኪ ሁለቱን ጥያቄዎች መልስልኝ። ዘጠነኛም ተዘሎ ከሆነ አስታውሰን የተዘለለ መስሎ ተሰምቶኛል። ሁለቱን አገጣጥማለሁ ብዬ ነው፣ አንዱን የዘለልኩ በመሀል አንድ ጻፍለት የሚል መጽሄት አለኝ መጻሄት፣ የሚለውን ቃል ራሴ ነኝ የፈጠርኩት። ምን ማለት ነው? ያ ደግሞ መጻሄት የእንግሊዝኛውን ቡካዚን የተረጎምኩበት ነው። አንድ ጊዜ የወረቀት እጥረት እና የሕትመት ውድነት በነበረ ጊዜ ትራይ ቡካዚን የሚል አንድ ጽሑፍ አንብቤ ነበር። ቡካዚን ማለት ቡክ ኤን ማጋዚን መጽሐፍና መጽሔትን በአንድ ላይ ማለት ነው እና በአማርኛ ምን ብዬ ልፍታው ብዬ መጻሄት መጽሐፍና መጽሔት የሚል ቃል ፈጥር የለታለሁ እና በምሄድባቸው ክፍለ ግዛቶች ሁሉ የስነ ጽሁፍ ስልጠና ስሰጥ ሰዎች ሲጨርሱ የምስክር ወረቀት እንደሚሰጣቸው ሁሉ እኔ ያችን ነው ለሰዎች በስጦታ የማድላቸው እና ጻፉ እያልኩ የማበረታታበት ነው እና የተዘለለው እሱ ነው። ወደ ታላቁ ሩጫ ስመለስ እንዳልከው አጻጻፌ በሁለት አይነተኛ መደቦች ይከፈላል ለጠቅላላ እውቀት የሚጠቅሙ እና ለነፍስ እውቀት የሚበጁ ብዬ ለሁለት ከፍላቸዋል። እና እንደ ጠረጠርከውም ታላቁ ሩጫ ስለ ሀገራችን የሩጫ ታሪክ፣ ስለ ታላቅነታችን የሚያወራ ሳይሆን ምንም እንኳን ያንን በምሳሌነት ቢጠቀምም የሚያወራው ስለ ሕይወት ሩጫ ነው። ሁሉም ሰው ይሮጣል። አንድ ቀን ይጨርሳል። የሚጨርስበት ቀን አለው እና ያንን ሩጫ እንዴት ነው በድል መጨረስ የምንችለው ብዬ ሰዎች ያላዩትን ሌላ አንግል ነው የማሳየው በዚህ መጽሐፍ እና የሚገርመው ግን ምድራዊውም ይሁን ሰማያዊው ሩጫ በጣም ተመሳሳይነት አላቸው በነገራችን ላይ ምድራዊው ከሰማያዊው ይኮርጃል እንጂ ሰማያዊው ከምድራዊው አይቀዳል ስለዚህ ብዙዎቹ መርሆች ከዛ የተወሰዱ ናቸው ለምሳሌ አንዱን ባነሳ መለማመድ እና መመዝገብ የሚሉ ነገሮች አሉ። ያ ይገላበታል። በምድራዊ ሩጫ አስቀድመ ትለማመድ አለ ሚኒማውን ታሟላለህ፣ ከዛ ሄደ ለውድድሩ ትመዘገባለህ። ሰማያዊ ከሆነ ግን አስቀድመ ተመዝግበ ነው ወደ ልምምድ የምትገባው። እንዲህ እንዲህ አይነት ብዙ ያልታዩ ሚስጥሮችን ተነትንበታለሁ። ቁጥር አንድ ላይም ያነሳሁትን የማዕበል መንገደኞች እንዲሁ እንደ ምሳሌ ብንወስደው ብዙ አድማጮችህ የማዕበል ዋናተኞች ከሚባለው ተከታታይ ድራማ ጋር ዝምድና እንዳላቸው አስባለሁ። እኔ ደግሞ ማዕበል ላይ ከሚዋኙ ይልቅ ሰዎችን ማዕበል ላይ መንገደኛ አድርጌ ነው የሳልኳቸው እና ከግራ ከቀኝ የሚያንገላታን ሚዛን የሚያስተን ሲመቸውም አንገዳግዶ የሚጥለን ማዕበል ሁሌ አብሮን እንደሚኖር ነው ይሄ መጽሐፍ የሚናገረው ግን ተነስቶ መቀጠል የሚባል አማራጭም እንዳለ ያመለክታል። መልካም። ይሄ ነው እንግዲህ ከሞላ ጎደል አለማየሁ፣ የመንደርደሪያ ወጋችንን እንቋጫለን። ከመጻሕፍት ገጾች ገለጥ ገለጥ አድርገን በመጻሕፍት ይዘትና በድርሰት እንዲሁም ንባብ ዙሪያ ለሚኖሩን ተከታታይ ወጎቻችን የመንደርደሪያ ያህል ነው። ለአሁኑ ለጊዜ አመሰግናለሁ። መልሼ እንደማገኝ ተስፋ አድርጋለሁ። እግዜር እኔም ስለተሰጠኝ እድል አመሰግናለሁ። ደግመን እስክንገናኝ እንግዲህ አድማጮች ቢያንስ ወደ ፌስቡክ ገጽ እየሄዱ አንዳንድ አጫጭር ጽሁፎችን እያነበቡ እንደሚጠብቁን ተስፋ አለኝ። አመሰግናለሁ። ተሳተፉ ስንል አድማጮችን በምንጋብዝበት እና በምናበረታታበት ፕሮግራማችን የገጠመን አንድ ድንገትን ብለው ብቻ የግድ መነሳት ያለበት ጉዳይ በመሆኑ አንዳንድ እንላለን። በመሠረቱ የአገር ጉዳይ የሁሉም ነው። ይህ አባባል ታዲያ ለአገር ጉዳይ ለፕሮግራሙም ጭምር ይሠራል። በመሆኑም እነዚህ ድምፆች ለምን ተሰሙ የሚል አይነት አስተሳሰብ ለጋራ ችግሮች አግባቢ መፍትሔ ለመፈለግ የመነጋገርን ጥበብ ሁነኛ ሚና ያላገናዘበ ከመሆኑም በላይ ጨርሶ በፕሮግራሞቻችንም ተቀባይነት የሌለው ጭምር ነው። አስተያየት ሰጪው አስተያየታቸው በሳምንቱ ቀናት ፕሮግራሞቻችን ተደምጧል። የመንግስት ባለስልጣን ተጋብዘው ቀጠሮ ሰጥተው ሳይችሉ የቀሩበትን በቀደመው ሶስት የተለያዩ ተቃዋሚ የፖለቲካ ድርጅት ተጠሪዎች የተሳተፉበትን ውይይት ነው ያነሱት። ሶስቱ ተቃዋሚዎች ለምን ቀረቡ ሲሉ የተቃወሙት ለመወያየት ቃል ከሰጡን በኋላ ሳይሳተፉ የቀሩትን የመንግስት ባለስልጣን አጋጣሚ በጊዜው አስተዋውቀናል። ከሁሉም የሚገርመው ይሄ አስተያየት የኢትዮጵያ ሕዝብ የሚቀበለው አይደለም የሚለው አነጋገር እንደዛ ያለ ድምዳሜ መስጠታቸው አንድ ነገር ነው። ምናልባትም ለአድማጮች በምናቀርብበት ጊዜ ብዙ ጊዜ እንነግራለን። በቀረቡ መተቸትም አስተያየት መሰጠት ባለበት ፕሮግራምም ላይ የበኩላችሁን በሉ ብለን እናበረታታለን። ነገር ግን አንድም መሰረቱን የሳተ ከሆነ ሁለትም የግል ድምዳሜው ከተባለው ነገር ያለፈም ሲሆን እኛም ራሳችን ሀላፊነት አለብን ባለፈው አስደምጠናል አሁን ደግሞ ለመነጋገሪያ እንዲሆን ስንል ደግመናል አድማጮች ያን መሰረት እንዲረዱ ያስፈልገናል ሁለት ነገር እኮ ነው አንደኛ ነገር ማንም ሰው እንደፈለገው አስተያየት ይሰጥ ይችላል ግን ያ አስተያየቱ እሱ ካልተስማማው የኢትዮጵያ ህዝብም አይስማማውም ብሎ መደምደም ማን ነው አንድ ሰው እዚህ ቁጭ ብሎ የኢትዮጵያ ህዝብ ይሄን አይፈልግም ውክልና የኢትዮጵያ ህዝብ ውክልና ሊኖረንም አይችልም ማናችንም እና ትንሽ እዛ መታረም አለባት በተረፈ አድማጫችን አስተያየት ሁሉ ጊዜ ይችላሉ፣ እናስተናግዳለን። ለነገሩ እኚህ አድማጫችን በተደጋጋሚ አስተያየት ይሰጣሉ፣ በኢትዮጵያ ጉዳይ ላይ በተደረጉ ውይይቶች ላይ በንቃት የሚሳተፉ ናቸው። ሲከታተሉ እንደ እንግዳም አይደሉና አድማጮች ያዘጋጅሃል፣ ያውቋቸዋል። በተጨማሪ ደውለውልን የመሰላቸውን ነገር ከሰጡት አስተያየት በተጨማሪ ይነግሩናል። እዚህ ጋር መታየት ያለበት ጎልቶ መውጣት ያለበት አንድ ነገር አጽንዖት የምንሰጠው ግን አንደኛ ሁሉም በኢትዮጵያ ጉዳይ ተዋናይ የሆኑ ወገኖች ድርሻ እንዳላቸው ከመረዳት ይጀምራል። የአገር ጉዳይ ውጥኑ የሆነው እና የቀረቡ ሀሳቦች ላይ ነቅሶ ይሄ ልክ ነው፣ ይሄ ልክ አይደለም፣ ክፍት ነው። ለዛም ነው የቀረበው። አላማው ደግሞ ወደፊት የሚያራምዱ ነገሮች መፈለግ ነው እና ቀድሞ በተለመደው መንገድ የመሄድ ዝንባሌ እንደማይረዳ እንዲመለከቱ እንፈልጋለን። እሳቸው ደግሞ የመንግስት ተቃዋሚ ብቻ ለምን ቀረቡ ብለው ላሉት ነገር በአጋጣሚ የመንግስትን ባለሥልጣን እስከ መጨረሻ ደቂቃ ስንጋብዝ እሺ ብለውን ስንጠብቅ በአጋጣሚ ሳይመቻቸው ቀረ፣ አልቀረቡም። ይህን እንኳ አልጠቀሱልንም። ተቃዋሚ ድርጅቶቹ ራሳቸው የተለያዩ ናቸው፣ የራሳቸው ጠባይ ያላቸው ናቸው። በኢትዮጵያ ጉዳይ ግን ተዋናዮች ናቸውና እንደየፊናቸው መሳተፍ ነበረባቸው። ምናልባት ለአድማጮች አዲሱ ማስታወሻ መስጠት ያለብን ሌላው ነገር የሀገር ጉዳይ ተሰሚነት ያላቸው ግለሰቦችን ነበር። አመት ተኩል ያደረግ ነው። አሁን የፖለቲካ ድርጅቶች ተጠሪዎችም የእነሱንም አዎንታዊ ድርሻ መጫወት በሚችሉበት እናሳተፍ በሚል ነው የተደረገውና፣ ይህን ልካልን ይበቃ። ባጭሩ የሀገር ጉዳይ የዜጎች በሙሉ ጉዳይ ነው። ባቀረብናቸውም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ለራዲዮ መጽሔት ስትሉ አሁን ተክታችሁ ጻፉልን፣ ደውሉልን። የስልክ ቁጥራችንን እናስታውስ፣ 2022059942 የውስጥ መስመር 14፣ ኢሜል ሆን አት ቪኦኤ ኒውስ ዳትካም ብላችሁ ትጽፋላችሁ። ደብዳቤ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330 ኢንዲፔንደንስ አቨኒው ኤስ ደብልዩ ሳውዝ ዌስት ማለት ነው፣ ዋሽንግተን ዲሲ 20237 ላኩልን። አሁን በእርግጥ ወደ ማጠናቀቁ ልናቀና ነው። ከጀመርነው ከዚህ ስልት ጋር እንተዋቸዋለን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየሉቱ ከምሽት 3 ሰዓት በ19 በ22 ሜትር ባንዶች እንዲሁም የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ አቀናባሪያችን ጋራ የራዲዮ ሙሴት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ ሰላም ደናደር።